የሕዝብ ተወካዮች ምክር ቤት የአዲስ አበባና የድሬዳዋ ምርጫ በወቅቱ በነበረው የጸጥታ መደፍረስ ችግር ለዘንድሮ እንዲተላለፍ ቢወስንም በምርጫ ቦርድ በኩልም ይሁን በተቃዋሚ ፓርቲዎች ስለ ጉዳዩ ምንም አለመባሉ ብዙዎችን እያነጋገረ ይገኛል። እኛም የተወሰኑ የፖለቲካ ፓርቲ አመራር አባላትን አነጋግረናል። የኢራፓ ፕሬዝዳንት አቶ ተሻለ ሰብሮ ምርጫው ከቀጣዩ ሀገራዊ ምርጫ ጋር ቢካሄድ የተሻለ ነው ይላሉ እንዴት ይሁን ተዘጋጅተናል አልተዘጋጀንም ሌላ ጉዳይ ነው ግን ሁለቱ በአንድ ላይ በወጥነት ቢሆን አንድ ሀገር ነው እና ከዚህ በኋላ ብዙ ልቀት ስለሌለው የውራት ጉዳይ ነው እና ለምን አንድ ላይ አይታሰብም ይሄ ዲስካሽኑ ለምን አይኖርም ከሚመለከታቸው ከፖለቲካ ፓርቲዎች ጋር ወደ ምርጫ ለመሆን ለመግባት ከተዘጋጀን ፖለቲካ ፓርቲዎች እና ከሚመለከታቸው ሁሉ ጋር መንግስት ሊነጋገር ምርጫ ቦርድ ይህን ሊያስተባብር ይገባል ወጥ በሆነ አሰራር ቢኖር ይህ የሚሻል ይመስልናል ነው በእኛ አካሄድ የኦፌኮ መድረክ የስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ሙላት ገመቹ የሰጡንን አስተያየት እናስደምጣቸውም። መጀመሪያ ሀገር አቀፍ ምርጫው ከመካሄዱ በፊት እነዚህ የክልል ምርጫዎች እንዲካሄዱ ፍላጎታችን ነው። ይሄን ለማካሄድ ደግሞ ከአሁን በፊት የነበረው የምርጫ ሁነት እነዚህ ሁሉ መሻሻል አለባቸው። አዋጁ መሻሻል አለበት። የነበሩ ሁሉም እንትን መሆን አለበት። ስለዚህ የምርጫ ቦርድ ራሱ የግዴታ አዋጁ ኦሬስ ወጥቷል አምስት መቶ ሰባ ሦስት የሆነው ምርጫ በሁለ ምርጫ ቦርድ አፈዛዘሜን ያድርግ የነበረው አሁን አዋጁም እየተሻሻለ ነው። እንግዲህ የፀረ ሙስና እነዚህ ሌሎች፣ ይሄ የሽብር አዋጅ ሚዲያ፣ እነዚህ ሁሉ ምርጫን በሚመለከት የሚያደርጉት አመራር ሁሉ ሳይወጣ ምርጫ ማካሄዱ አስቸጋሪ ነው ማለት ነው። የሜ አድ ምክትል ፕሬዚዳንት አቶ ሙሉጌታ አበበም ተከታይ ነበር ያሉን በተለያዩ ቦታዎች ደቡብ ላይ ጂንካ፣ አርባ ምንጭ፣ ሀዋሳ ሌሎችንም አካባቢዎች ጨምሮ አማራም እንደዚሁ ደቡብ ጎንደርና ሰሜን ጎንደርን ያካተተ የሚታዩ መፈናቀሎች በጣም አሳዛኞች ናቸው። በኦሮሚያም እንደዚሁ በሚሊዮን የሚቆጠሩ ህዝቦች ተፈናቅለው እስካሁን በቂ የሆነ ማረፊያ ና መጠለያ የላቸውም የነዚህ የተሰደዱና የተፈናቀሉ ወገኖቻችን እና ህዝቦቻችን መፍትሄ ሳይገኝላቸው ሳይበጅላቸው እንኳን የአዲስ አበባ እና የድሬዳዋ ማሟያ ምርጫ አጠቃላይ ጠቅላላ ሀገር አቀፍ ምርጫው ራሱ መደረግ አለበት የሚል መያድ እምነት የለውም። የተቃዋሚ ፓርቲ አባላት ምርጫው ለምን አልተካሄደም ብለው መንግስትን ሊወተውት ውይቅርና የፖለቲካ ስራቸውን እትተው የመንግስት አጫፋሪዎች ሆኗል የሚል ወቀሳ እየተሰነዘረ ይገኛል። በዚህ የህዝብ ቅሬታ የእርስዎ አስተያየት ምንድን ነው አልናቸው አቶ ሙልጌታ አበበን። ትክክል ነው፣ የህዝቡን አስተያየት መውሰድ ተገቢ ነው። የተደመሩ ፓርቲዎች አሉ ጉዳይ አስፈጻሚ የሆኑ ፓርቲዎች እና ግለሰቦች በይፋ ይታያሉ። መያድ ግን ከዚህ ከደሙ ንጹ ነው። በዚህ መንገድ ሊሄድም አይችልም። በመደበኛ የሆነውን ስራውን እያከናወነን ያለው ችግሮች በተፈጠሩም ጊዜ በየአጋጣሚው መግለጫ ያላወጣበት ጊዜ እና አሁንም ይሄንን ስርዓት ወደ ቀድሞ ባህሪው እየተመለሰ ነው እያለ ይፋ ያላደረገበት ጊዜ የለም። በተነሳው ጉዳይ ላይ ቀጠሮ ይዘን ለመነጋገር የምርጫ ቦርድ ኃላፊዋ ወይዘሪት ብርቱካን ሚዲቅሳን በተደጋጋሚ ብንደውላቸውም ስልካቸው ዝግ ነው። የቦርዱ የጽህፈት ቤት ኃላፊ እንዲሁም የህዝብ ግንኙነት ኃላፊ በተከታታይ ለሶስት ቀናት ስልክ በመደወልና የጽሑፍ መልእክት በመላክ ጭምር ለማግኘት ያደረግነው ጥረት ስልካቸው ባለማንሳታቸው ምክንያት ሊሳካልን አልቻለም። ለዲደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ke artis Ababam.